ለአሜሪካ ድምፅ የተናገሩት የሞያሌ ከተማ ነዋሪዎች መንግስት የኮሮና ቫይረስ ምርመራ የሚፈጸምበት ላብራቶሪ በከተማዋ በፍጥነት መቋቋም አለበት ብለዋል። አቶ ዱባ ደበሶ የሞያሌ ወረዳ ነዋሪ ናቸው። መንግስት ከሳምንታት በፊት ድንበሩ ይዘጋ ሲል ቢወስንም ነዋሪዎች ለህጉ ተገዢ ሳይሆኑ ድንበር ማቋረጡ ለመቆሙ ተናግረዋል። የሞያሌ ወረዳ ጤና ቢሮ ኃላፊ አቶ ጃርሶ ማልሴም ድንበር የሚያቋርጡ ሰዎች አሁንም ስላሉ የጤና ባለሙያዎች ባሉት የሰውነት ሙቀት መለኪያዎች ድንበር ላይ ፍተሻ እያደረጉ ነው ካሉ በኋላ አካባቢው ከኬንያ እንዲሁም ሁለት ክልሎች የሚገናኙበት እንደመሆኑ የኮሮና ቫይረስ ምርመራ ለማድረግ የሚውል ላብራቶሪ መንግስት እንዲተክል ጠይቀናል ብለዋል። የሞያለ ወረዳ ኮሚኒኬሽን ቢሮ ተወካይ አቶ ብርሃኑ ቦና የፌዴራል መንግስት እንዲዘጋ ያዘዘው ድንበር ለምን አልተዘጋም ተብሎ ተጠይቀው ድንበሩ ሰፊ ከመሆኑ አንጻር ሁሉንም ድንበር በሮችን መቆጣጠር አይቻልም ብለዋል። እንደገናም አቶ ብርሃኑ ነዋሪዎችና የወረዳው ጤና ቢሮ ኃላፊ ያስፈልጋል ስላሉት የኮሮና ቫይረስ ምርመራ ላቦራቶሪ የወረዳው አስተዳደር በቦረና ዞን አስተዳደር በኩል ለኦሮሚያ ጤና ቢሮ ጥያቄ አቅርበዋል ብለዋል። የኦሮሚያ ጤና ቢሮ ኃላፊው ዶክተር አብዱልቃድር ገልገለው የሞያለ አስተዳደር እና ነዋሪዎች ያነሱት ጥያቄ ቢሮ መረጃ እንዳለው አረጋግጠዋል። ዶክተር አብዱልቃድር የኦሮሚያ ጤና ቢሮ በክልሉ በአምስት ቦታዎች ማለትም በአዳማ፣ በአሰላ፣ በሐረማያ፣ በጅማና በነቀምቴ የኮሮና ቫይረስ መመርመሪያ ላብራቶሪ በሳምንት ጊዜ ውስጥ ይከፍታል ብለዋል። አክለውም በርቀት ላይ የሚገኙ የኦሮሚያ ዞኖችም ይህን ጥያቄ አቅርበዋል ብለዋል። ሞያለን ጨምረው ኢዶዋን ቆራኖ ቆፕሬስኒ ፋኬና ለምርምር መጀመሪያ በእቅዳችን የያዝናቸው ቦታዎች እንደነባሌ ሞያሌ ሸሽምኔ እንዲሁም በምዕራብ በኩል እንደነ ደምቢዶሎ ያሉ አሉ እነዚህ ቦታዎች ያላቸው ርቀት እንዲሁም ድንበር ላይ እንደመሆናቸው በፊቱንም በእቅዳችን ውስጥ ነበሩ ይላሉ ዶክተር አብዱል ቃድር የኦሮሚያ ጤና ቢሮ የላብራቶሪ እቃዎችን እንዳገኘ ለእነዚህ ቦታዎች ቅድሚያ ይሰጣል ብለዋል ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ